ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ25 እና በ30 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም፣ ጤና ይስጥል። እንደምናመሻችው የዛሬ እሁድ የካቲት 15 2007 ዓ ም የመስታወት ዝግጅታችንን ይዘን ቀርበናል። የምናስተናግዳችሁ ሄኖክ ሰማ እግዚርና ቆንጂ ታየነን። በዛሬ መስታወት ጎጃም ዱር ቤቴ ነዋሪዋ ጓደኞቿ ጋር ተደራጅታ በሴቶች ያልተለመደ የሆነው የከብት ማድለብ ስራ ላይ ተሰማራችው የእናት ፋንታ ይግዛው ጋር ያደረግነውን ዘለግ ያለ ቆይታ ቀሪውን ክፍል እናቀርባለን። አሁ በሚዲያ ሁን አሁን ነው። በፊት ዝም ብሎ መሄድ ነበረ። አረብ ሀገር መሄድ እኔ ዛኔ ከእምነት ጋር እየይጀ ነው ያስቀረዋት ያችን የወንድሜ ልጅ ምሰድ አዲስ አበባ እንደዚህ ተሸፍና ተነስታ ፓስፖርት አውጥታ ምናምን ስታሳየኝ እንዴ በቃ ቶ ሀገር ሄደሽ ከምትሰሪ እዚህ ሀገር ውስጥ መስራት ትችያለሽ፣ ራስን ደብቆ ወጦ ከመስራት እዚህ ሀገር ውስጥ ለናሰሪ ምናምን ብያት፣ አሁን ባህር ዳር ነው የምትኖር። በሌላው ዘገባችን በዚህ ሳምንት የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ከተለያዩ ሀገሮች የተውጣጡ የሃይማኖት መሪዎች ጋር በተለይ ጽንፈኛ የእስልምና ሃይማኖት አክራሪነትን አስመልክቶ ተወያይተዋል። ከእስልምና ጋር እየተዋጋን አይደለንም፣ ፕሬዝደንት ባራክ ኦባማ ከተናገሩት ነበር። ዘገባዎች ይኖሩናል። የምሽቱ የስቱዲዮ እንግዳችን ደግሞ ፕሮፌሰር መስፍን ብዙነህ ይባላሉ። ዩናይትድ ስቴትስ አትላንታ ውስጥ ክላርክ ዩኒቨርስቲ መምህር ናቸው። በየአመቱ ወደዚህ ወደ ዩናይትድ ስቴትስ ከአፍሪካ አህጉር የሚመጡ ወጣቶችን ስልጠና ይሰጣሉ። ልምዳቸውን ዛሬ የሚያካፍሉናል። ለሁሉም እስከ አራት ሰዓት ድረስ አብራችሁን እንድታመሹ እንጋብዛችኋለን። ንጉሱ ታምሬ ነው ዝግጅታችንን ዛሬም የሚመራው። በቅድሚያ የዓለም ዜና እንደምን አምሽታቸዋል። ዜና የማሰማው አዲሱ አበበ ነኝ። የናይጄሪያ መንግሥት ከአማጺው ቡድን ቦኮ ሀራም ጋር በሚፋልምበት ምስራቃዊ ክልል አንዲት አጥፍቶ ጠፊ ራሷን አጠፍታ ሌሎች አምስት ሰዎችን መግደሏ ተገለጠ። የአይነ ምስክሮች እንደገለጡት ከስምንት ዓመት ዕድሜ በላይ የሌላት ህፃን ነች። ዛሬ ይሁድ ፍንዳታውን በአንድ የገበያ ስፍራ ያደረሰችው። በአደጋው ሌሎች ወደ አስራ ዘጠኝ ያህል ሰዎች መቁሰላቸውም ተገልጧል። ከነውጠኛው ቡድን በኩ ሌላ የሚጠረጠር እንደሌለ የተናገሩት ባለስልጣናት ለጊዜ ጉን ኃላፊነት የወሰደ ወገን አለመቅረቡንም ተናግረዋል። የሶማሊያው ነውጠኛ ቡድን አልሻባብ ሽብርተኞች በምዕራባውያን የገበያ አዳራሾች ላይ ጥቃት ለማካሄድ ያሰለፉትን ዛቻ የዩናይትድ ስቴትስ ባለስልጣናት በችልታ እንደማይመለኩት የሆምላንድ ሴኪሪቲ ማለትም የአገር ውስጥ ደህንነት ዋና ኃላፊ አስታወቁ። ዋና ኃላፊው ጄን ጆንሰን ዛሬ እሁድ ይህን ያስታወቁት ነውጠኛ ቡድን በቪዲዮ ላስተላለፈው የጥቃት ዛቻ በሰጡት ምላሽ ነው። አልሸባብ ባለፈው 2013 በኬንያ ናይሮቢ ዌስትጌት የገበያ አዳራሽ ለደረሰውና 67 ሰዎች ለሞቱበት ጥቃት ኃላፊነት መውሰዱ አይዘነጋም። ሊቢያ የሚገኘውን የኢራን አምባሳደር መኖሪያ ቤት በቦምብ የመታነው እኛነን ሲሉ እስላማዊ መንግሥት ነኝ ባዩ አመፀኛ ቡድን አባላት አስታወቁ። ዛሬ እሁድ ማዕከላዊ ትሪፖሊ ከተማ ውስጥ ባደረሱት በዚሁ ጥቃት በማንም ላይ የመቁሰልም ሆነ የሞት አደጋ እንዳልደረሰ ተገልጧል። በኢራኑ መንግስታዊ ዜና አውታር ዘገባ መሠረት ቴሄራን ጥቃቱን አውግዛለች። ፍንዳታው በአንዳንድ የህንፃው መዋቅር ላይ መጠነኛ ውድመት አድርሷልም ተብሏል። አዲሱ የዩናይትድ ስቴትስ መከላከያ ሚኒስትር አሽተን ካርተር ዛሬ እሁድ ደቡብ አፍጋኒስታን እየጎበኙ ናቸው። ጉብኝቱም በቀጣዮቹ ሁለት ዓመታት የዩናይትድ ስቴትስ ወታደሮች ከዚያች አገር የሚለቁበትን እቅድ ለመገምገም መሆኑ ታውቋል። ካርተር በሁለተኛው ቀን ጉብኝታቸው ከካቡል ወደ ካንድ ሃር በመሄድ የአፍጋኒስታን ባለሥልጣናትና በዚያ ከሚገኙ የዩናይትድ ስቴትስ ጦር አዛዦች ጋር ተገናኝተዋል። በዚያም ለአፍጋኒስታን የደህንነት ኃይሎች ስለሚሰጠው ወታደራዊ ልምምድ ከጦር አዛዦቹ የሚደረግላቸውን ገለጣ ያደምጣሉ ተብሏል። ከፍተኛው የዩናይትድ ስቴትስ ዲፕሎማትና የኢራን አቻቸው ዛሬ እሁድ ስዊዘርላንድ ላይ ተገናኝተው እንደ አውሮፓ አቆጣጠር ከመጪው መጋቢት 31 በፊት ስምምነት ላይ ለመድረስ በሚያስችል ሙከራ ዙሪያ እንደሚወያዩ ተነገረ። መጋቢት 31 ኢራን ስለ ኒኩሌር ፕሮግራሟ ውሳኔ ላይ እንደትደርስ የተያዘ ቀነገደም መሆኑ ይታወቃል። ጆን ኬሪ እና መሐመድ ጃቫድ ዛሪፍ ዛሬ የሚያካሄዱት ውይይት ቀደም ሲል ጄኔቫ ላይ ከኢራኑ የአቶሚክ ኃይል ማመንጫ ድርጅት ኃላፊ አሊ አክበር ሳሌህ እና ከዩናይትድ ስቴትስ የኤነርጂ ሚኒስትር ኤርነስት ሞኒዝ ጋር የተጀመረ መሆኑም ታውቋል። የዩክራይን መንግስት ደጋፊዎች አፍቃሬ ሩሲያ የነበሩት የቀድሞ ፕሬዚዳንት ቪክተር ያኑኮቪች ከስልጣን የተወገዱበትን አንደኛ ዓመት በማክበር ላይ እንዳሉ በመንግስቱ ቁጥጥር ስር ባለችው ካርኪቭ ከተማ ላይ የደረሰ የቦምብ ፍንዳታ የሁለት ሰዎችን ሕይወት አጠፋ። በዓሉን የሚያከብረው ሰልፈኛ በሚጓዝበት ወቅት የደረሰው ይኸው ፍንዳታ ሌሎች አስር ያህል ሰዎች ማቁሰሉንም ባለሥልጣናት ተናግረዋል። ይህች ዛሬ ሰለባ የሆነችው የካርኪቭ ከተማ አፍቃሪ የሩሲያ ተገንጣዮች ከኪየቭ ወታደሮች ጋር በሚፋለሙበት አካባቢ የ200 ሜትር ሜትርቀት ኪሎ ሜትር ይቅርታ ርቀት አላት። ወታደሮች በርካታ ተጠርጣሪዎችን በቁጥጥር ስር ያዋሉ ሲሆን የዩክራይን የደህንነት ረዳቶች እንደተናገሩት ከሆነም አያሌ ጦር መሳሪያዎችና በሩሲያ ቋንቋ የተጻፉ መግለጫዎችን አግኝተዋል። አንድ የኩዌት ይግባኝ ሰሚ ፍርድ ቤት የአገሪቱን መሪ ተሳድቧል ተብሎ በወንጀል የተከሰሰውን የተቃዋሚ መሪ የሁለት ዓመት እስራት በየነበት። ስድብ ነው ተብሎ በወንጀል ያስከሰሰው ተቃዋሚው መሪ ሙሳላም አልባራክ እንደ አውሮፓ አቆጣጠር በ2012 ንግግር ሲያደርጉ የአስመራጭ ኮሚቴው ሕግ በምዕራባውያን ለሚደገፉት መሪ ለሼክ ሳባህ አል አህመድ አልሳባህ የሚያዳላ ነው ማለታቸው ነበር። ዜናው አበቃ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በሃያ አምስትና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው ስርጭት እስከ አራት ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናመሻችው የመስተዋት አዘጋጅና አቅራቢዎች ቆንጅታዬና ሄኖክ ሰማግዜር ነን። በምሽቱ ዝግጅት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከተለያዩ ሀገሮች ከተውጣጡ የሃይማኖትና የማህበረሰብ መሪዎች ጋር በተለይ ጽንፈኛ የእስልምና ሃይማኖት አክራሪነትን አስመልክቶ ውይይት አካሂደዋል። ተከታይ ዘገባ ደግሞ ወደ ጎጃም ዱር ቤቴ ነው የሚወስደን። በዛ የምትኖረው ጓደኞቿ ጋር ተደራጅታ በሴቶች ያልተለመደ ከብት የማድለብ ስራ ላይ የተሰማራችው የእናት ፋንታ ይግዛው ጋር ያደረግነው ዘለግ ያለ ቆይታ ተከታይ ክፍል ዛሬም ይቀርባል። ፕሬዚደንት ባራክ ኦባማ የጀመሩት የአፍሪካ ወጣቶች በየአመቱ ወዲህ እየመጡ ስልጠና የሚያገኙበት መርሃ ግብር ያሊ አራተኛ ዙር ተሳታፊዎች መረጣ ተጀምሯል። ውይይት ይኖረናል። ባለፈው ዓመት ወጣቶቹን ተቀብለው በዚህ በዩኒቨርሲቲ ስልጠና የሰጡ መምህር ጋር በስቱዲዮ የጀመርነው ውይይት ዛሬም ይቀጥላል። የሙዚቃ ግብዣ እናስቀድም። So with Saint Laurent, gotta kiss myself, I'm so pretty. I'm too hot, hot uh, call the police and the fireman. I'm too hot, make a dragon wanna retire, man, I'm too hot, hot say my name, you know who I am, I'm too hot, hot and my band about that one, break it down. Girls hit you hallelujah, Ooh. girls hit you hallelujah, Ooh. girls hit you hallelujah, Ooh. cause Uptown Funk don't give it to you, Ooh. cause don't give it to you. ከመስታወቶች ጋር ቀልደ ሞቅ ሞቅ እያረግን ነው እንግዲህ ስናስተናግዳችሁ የምናመሻው አድማጮቻችን። አንተ ባትሆን እንዴት ይሆን ነው እኔ ሲያላንቺ ቆንጅታ። የአብታውን ፈንክ ብሩኖ ማርስ እና ማሱንም አቀለጥናቸው አድማጮቻችን። ወደ ቀዳሚው ውይይታችን ዝግጅታችን እንለፍ። ዩናይትድ ስቴትስ ከእስልምና ጋር ጦርነት ላይ አይደለችም ብለዋል ፕሬዚዳንት ባራክ ኦባማ በዚህ ባሳለፍነው ሳምንት ሁከተኛ ጽንፈኝነትን መዋጋት በሚል ርዕስ ዋይት ሀውስ ቤተ መንግስት ባዘጋጀው የሁለት ቀናት ዓለም አቀፍ ጉባኤ ላይ ንግግር ያደረጉት የአሜሪካው ፕሬዚዳንት የእርሳቸው ሀገርና አውሮፓ በአንድ ወገን፣ በሌላ ወገን ደግሞ እስልምና ትንቅንቅ ውስጥ የገቡ የሚያስመስሉ አስተሳሰቦችን ውድቅ አድርገዋል። እንዲህ አይነቱ አስተሳሰብ ጽንፈኞቹ ወጣት አሜሪካውያንንና ሌሎችንም ለማነሳሳትና ለሁከት ለማሰለፍ ጉዳይ እንዲመለምሉ መሳሪያ እየሆናቸው እንደሆነ ፕሬዝደንቱ ተናግረዋል። ዝርዝሩን ሰሎሞን አባተ ያቀርባል። የዋሽንግተኑ የሰሞኑ ስብሰባ ሐሳብ ለመሆኑ ወጣቶችን ወደ ጽንፈኛና የአመፅ ቡድኖቹ የሚገፏቸው መሠረታዊ ችግሮች ምንድናቸው ለሚል ቁልፍ ጥያቄ ተጨባጭ መልስ ማግኘት ነው። ስብሰባው ትናንት ሲጠናቀቅ የተናገሩት የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ሁከተኛ ሲሉ አቋም ይዘው የጠሩትን ጽንፈኝነት ለመታገል ሀገሮች አብረዋቸው እንዲሰለፉ ጠይቀዋል። ጦርነቱ ከጥላቻ አስተሳሰቦችና አመለካከቶች ጋር እንጂ ከእስልምና ጋር አይደለም ብለዋል ፕሬዚደንቱ። በምዕራቡና በመካከለኛው ምስራቅ መካከል የተወሳሰበ ታሪክ መኖሩ ግልጥ ነው። የተናጠልና የተወሰኑ ፖሊሲዎችን በሚመለከት ማናችንም ከወቀሳና ከትችት ልናመልጥ ነፃ ልንሆን አንችልም። ይሁን እንጂ ምዕራቡ ከእስልምና ጋር ጦርነት ገጥሟል የሚል እሳቤ አስቀያሚ ውሸት ነው። ፕሬዚደንት ኦባማ ለጽንፈኝነቱ እስላማዊ የሚል መጣፊያ አለመለጠፋቸው ወይም ጽንፈኝነቱን እስላማዊ ነው አለማለታቸው ከተቃዋሚዎቻቸው ውረፋዎችን የጨመሩ ወቀሳዎችን እያስከተሉባቸው ነው። ፕሬዚደንቱ ይህንን የስትራቴጂ ወይም ስልታዊ አቋም የያዙት ተንታኞች እንደሚሉት አንድም የአረብ ወዳጆቻቸውን ድጋፍ ላለማጣት፣ አንድም አሜሪካ እስላማዊ መንግስትን የመሳሰሉ የጂሃድ ቡድኖችን የምትዋጋበትን ጸረ ሽብር ጦርነት ቡድኖቹ በአሜሪካና በእስልምና መካከል እየተካሄደ ያለ ጦርነት አስመስለው በማቅረብ ወጣቶችን ለመመልመል እንደ መሳሪያ እንዳይጠቀሙበት ለመከላከል ነው። ሁላችንም የአንዲት ጀልባ ተሳፋሪዎች ነን። ከዚህ ወጀብ ለመውጣት ሁላችንም መተጋገዝ ይኖርብናል። የዓለም መሪዎች ጽንፈኛ አስተሳሰቦችን መጋፈጥና የሚያካሂዱትንም ምልመላ መግታት ቢሹ የየማኅበረሰቦቻቸውን የውሳኔ ሰጭነት ብቃትና ቦታ ማጠናከር እንዳለባቸው ተናግረዋል። ፕሬዚደንቱ ሽብር ፈጠራንና ሁከተኛ ጽንፈኝነትን የሚፈጥሩ ሁኔታዎችን ለመጥረግና ለማስተካከል መጣር ይጠበቅባቸዋል ብለዋል። ሃገሮች የግጭቶችን በተለይ ደግሞ ለሁከተኛ ጽንፈኝነት ብርቱ የመሳብ አቅም የሰጡትን ከሃይማኖት ጋር የተያዙ ግጭቶችን አዙሪት መሰበር አለባቸው። ሽብርተኞቹ የሚጠቀሙባቸውን ብሶቶች፣ የመጣኔ ሀብት ብሶቶችን ጨምሮ ማድመጥና መፍታት አለብን። የዮርዳኖስ የውጭ ጉዳይ ሚኒስትር ናስር ጀዲህም ለመንግስታቱ ሁሉ ጥሪ አቅርበዋል። የሽብርተኞች የምልመላ ኢላማ ከሆኑ ወጣቶቻቸው ጋር በቅርበት እንዲሰሩ ጠይቀዋል። ትምህርት ትምህርት ትምህርት፣ እድል እድል እድል ውሳኔ የመስጠት አቅም ቁልፉ ሄው ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንም ባስተላለፉት መልእክት ሀገሮች ይህንን አደጋ ማስወገድ ከፈለጉ ሰብአዊ መብቶችን ያከብሩ ዘንድ አሳስበዋል። የብዙ ዓመታት ልምዳችን እንደሚነግረን አርቆ አሳቢነት የጎደላቸው ፖሊሲዎች፣ የአመራር መሰናክል፣ ለሰብአዊ ክብርና ለሰብአዊ መብቶች ጥበቃ ደንታ ቢስ መሆን እናገለግለው ከቆምንለት ሕዝብ ከፊሉን በእጅጉ ተስፋ የሚያስቆረጥና የሚያስቆጣ ነው። የስነ ምግባር አቅጣጫችንን ከሳትን መቼም ያሰብንበት አንደርስ። ሽብር ፈጠራና ሁከተኛ ጽንፈኛነት ባየሉባቸው አካባቢዎች የሚነሱ አግባብነት ያላቸውን ቁጣዎችና ቅሬታዎች ተከትሎ ምላሽ ለመስጠት መንግሥታቱን እንዲጥሩ የአሜሪካው ፕሬዝደንት ኦባማ ጠይቀዋል። ሰዎች ሲጨቆኑና ሰብዓዊ መብቶቻቸውን ሲገፈፉ በተለይ ደግሞ በሃይማኖት መስመሮች ከጎሳ ጋር በተያያዙ መድረኮች የተቃውሞ ድምፆች ሲታፈኑ ለሁከተኛ ጽንፈኝነት ምግብ አቅራቢዎች፣ አዳባሪዎች ይሆናሉ። ሽብር ፈጣሪዎቹ ይጠቀሙባቸው ዘንድ ሁኔታዎችን ያመቻቹላቸዋል። ሰላማዊና ዲሞክራሲያዊ ለውጦች ገደብ ወይም እገዳ ሲጣልባቸው አመፅ ወይም ሁከት ብቸኛው አማራጭ ሆኖ ለሚቀርብላቸው የሽብር ፕሮፓጋንዳ ዕድል ይከፍታሉ። በስብሰባው ማብቂያ ላይ የተናገሩት የፕሬዝደንቱ የብሔራዊ ጸጥታ ጉዳዮች አማካሪ ሱዛን ራይስ መንግስታት ከሲቪል ማኅበራት ጋር አብረው እንዲሰሩ ካልታቀፉ ባይተዋር ሊሆኑ የሚችሉ ወጣቶችን ተሰጥዖች መጠቀም እንዲችሉ ጥሪ አድርገዋል። ይህ ጥሪ አሉ ራይስ ሁከተኛ ጽንፈኝነትን ስንጋፈጥ ጠንካራና ውጤታማ ድምጾች ካሏቸው መካከል የሚገኙትን በተለይ ሴቶችና ልጃገረዶችን ይመለከታል። በልጇ ላይ አጓጉል ጠባዮችን ቀድሞ ለማወቅና ለማድረቅ ሙከራ ለማድረግ ከእናት የሚቀድም ከቶ ማን ይኖራል? ጉባኤው በእርግጥ ወጣት አሜሪካውያንና የሌሎችም ሀገሮች ወጣቶችን ወደ ጽንፈኝነቱ የሚገፋቸው ምን እንደሆነ ስር ወመሠረቱ ይህ ነው የሚያስብል እምብዛም የተጨበጡ ሐሳቦችን አላፈለቅም ይህ ጥረት ዓመታትን የሚጠይቅ ነው እያሉ ነው ባለሥልጣናቱ ሌሎች ስብሰባዎችንም የፊታችን መስከረም ከሚካሄደው የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ጎን ለጎንም ለማስኬድ እያሰቡ ነው። እንዲህ አይነት ውይይቶች ከተካሄዱ በኋላ የሚቀጥል ጥያቄ አለ። የመንግሥቱ መርሃ ግብሮች ለምልመላ ተጋላጭ የሆኑትን ወጣቶች ለማለዘብ ያስችሉ ይሆን? የጽንፈኝነትን ክፋቶች ቆመው ይቃወሙ ዘንድ የወሳኝነት አቅምና ጠንካራ ግንዛቤ ይሰጧቸው ይሆን? ተከታዩ ዘገባችንም እንደዚሁ ባለፈው ሳምንት አፍሪካ ውስጥ በተመሳሳይ ርዕስ ዙሪያ የተሰናዳ ውይይትና ጉባኤን ይመለከታል። የአፍሪካ ወጣት ጉዳዮች የሚመለከታቸው ባለስልጣናትና ባለጉዳይ ወጣቶች በተለይ በምዕራብ አፍሪካ የእስላማዊ ጽንፈኝነትን ችግር አስመልክቶ ውይይት አካሂደዋል። የጋራ ብልጽግና ሀገሮች የወጣቶች ጉዳይ ሚኒስትሮች ካሜሩን ውስጥ ተሰብስበው ወጣቶች አሸባሪ ድርጅቶችን ለመቀላቀል የሚገፋፋቸውን ሁኔታ እንዴት መከላከል እንደሚችሉ ተወያይተዋል። ሚኒስትሮቹ በዚሁ ስብሰባቸው ላይ ወጣቶችን በዋናነት አሸባሪ ድርጅቶችን እንዲቀላቀሉ የሚያደርጓቸው ሁለት ምክንያቶች ስራ አጥነትና ሀገሮች ወጣቶችን በውሳኔ አሰጣጡ ሂደት እንዲካፈሉ አለማድረጋቸው ነው ሲሉ ተስማምተዋል። ዘገባው የሞኪ ኤድዊን ኪንዴዝካ ነው። ከያውንዴ የላከውን ዘገባ ሰለሞን ክፍሌ ያቀርበዋል። የጋራ ብልጽግና ሀገሮች ምክትል ዋና ጸሐፊ ዲዮዳት ማሃራጅ እንደገለጹት አፍሪካ ከጠቅላላ ሕዝቧ 65 በመቶ የሚሆነው ዕድሜው ከ35 በታች ያለ በመሆኑ በዓለም ከሁሉም አህጉራት የበለጠ ወጣቶች አሏት። ከ10 እስከ 15 ሚሊዮን ሕዝብ ደግሞ በየዓመቱ የሥራውን ዓለም ይቀላቀላል። በመሆኑም ይላሉ ምክትል ዋና ጸሐፊ ማሃራጅ፣ በመሆኑም እንደ አፍሪካ ላለ ድሃ አህጉር እንደ አፍሪካ ላለ የጦርነት የበሽታና የአሸባሪዎች ችግር ጎልቶ የሚታይበት አህጉር በጣም አደገኛ ሁኔታን ይደቅናል። ህዝቡ በአብዛኛው ስራ አጥነው መተዳደሪያ ገንዘብ የለውም፣ ትምህርት አልቀሰምም፣ በሚኖርበት አካባቢ ደግሞ መሠረታዊ አገልግሎቶችን አያገኝም። እናም እነዚህ ነገሮች ሁሉ በሌሉበት ሁኔታ ሌሎች ነገሮችን መስራት ይከጅለው ይሆናል። እኛ ማድረግ የምንፈልገው ኃላፊነቱ ብሔራዊ መሰረት ኖሮት የትኛው አማራጭ የተሻለ አማራጭ ሊሆን እንደሚችል ለመንግስታቱ ውሳኔ ማቅረብ ነው። የናሚቢያዋን ተወላጅ ካጂኩሩ ፖሊንን ጨምሮ የአፍሪካ ወጣት መሪዎች የሚሉት ከህዝቡ አብላጫውን ቁጥር የያዙት የአፍሪካ ወጣቶች ፖሊሲዎች ከመረቀቃቸው በፊት ያላቸው ሐሳብ አይደመጥም ነው። የአፍሪካን ወጣቶች ድምጽ እንዳይሰማ በዋናነት የሚጫነው አንዱ በወጣቶችና ትላልቆቹ መካከል ምክክር ያለ መኖሩ ነው። እንዴት ነው የተለያየ ባህል፣ ልምድና ችሎታ ያላቸውን የህብረተሰብ ክፍሎች ማዋሀድ የሚቻለው? ማዋሀድ የምትችለው በጋራ ቁጭ ብለው እንዲወያዩ በማድረግና ምክር በመለገስ ነው። ዝም ብለህ በግምት አትስራ። ወይም ደግሞ የአፍሪቃን ወጣቶች የሚጠቅመው ይሄ ነው ብለህ የግልህን ድምዳሜ ስራ ላይ ለማዋል አትሞ የካሜሩን ብሔራዊ ወጣቶች ጉባኤ አባል ዣን ማርክ አፌሲ ባፎር በበኩሉ ሲናገር የአህጉሪቱ ወጣቶች አሁንም ብዙ ፈተናዎች አሉባቸው፣ ምክንያቱም የየሀገሮቻቸው ስርዓተ ትምህርቶች ሙሉ ችሎታቸውን ለማበርከት ስለማያስችላቸው ነው ብሏል። የትምህርት ሥርዓቱን ማሻሻል ይኖርብናል። ወጣቱን ወደ ሥራ ከማሰማራት አስቀድሞ ለተገቢው ሙያ ማሰልጠን ያስፈልጋል። ወጣቶች የራሳቸውን ሥራ እንዲፈጥሩ ማብቃት ይገባናል። ነፃነታችንን በተጎናጸፍንበት ወቅት ከነበረው የትምህርት አሰጣጥ ተላቀን ዘመናዊ አሰራር ውስጥ መግባት አለብን። አስተዳዳሪዎች የመንግሥት ሠራተኞችን በመቅጠር ይህችን አዲስ ሀገር በትምህርት ማነጽ አለባቸው። አፌሲ ባፎር አክሎም ወጣቶች ብድር ከባንክ ለማግኘት ከባድ ችግር ይገጥማቸዋል ይላል። የዛምቢያ ወጣቶችና ስፖርት ሚኒስትር ዴቪድ ሙሶንዳ በበኩላቸው ሲያስረዱ ደግሞ ሽብርተኝነት በተለይ በናይጄሪያ ያለው የቦኮ ሐራም ነውጠኞች እንቅስቃሴ በከፊል የወለደው ስር የሰደደ ስርአጥነት ነው ይላሉ። ሥራ አጥነት ግን ወጣቱ ወደ ሕገ ወጥ ተግባር እንዲሰማራ ፈቃድ አይሰጥም። ይህ ሁኔታ መንግሥትን እንዲሁም የጋራ ብልጽግና ሀገሮችን ያሳስባቸዋል። ወጣቱን በተመለከተ መላውን ዓለም ያሳስባል። በአፍሪካ ቁጥሩ እጅግ የበዛ ወጣት የሆነ ማህበረሰብ አለ። በጣም አምራች ክፍል ነው፤ ጉልበቱም አለው። በዚህ መሃል ግን ወጣቱ እየሄደ አሸባሪ ቡድኖችን መቀላቀሉ ለስራ አጡ ችግር መፍትሄ አይሆንም። በያውንዴ የተሰበሰቡ የወጣቶች ጉዳይ ሚኒስትሮች ይህን ባልታሰበ ሰዓት ሊፈነዳ የሚችል የሥራ አጥነት ቦምብ ለማምከን ከግሉ ዘርፍና ከመንግሥታት ጋር በመስራት ጤናማ፣ መልካምና ተፎካካሪ የሥራ ዕድል ለመፍጠር እንችላለን ነው ለዚህም ከበርቴ ኩባንያዎች መዋለንዋይ በአፍሪካ እንዲመድቡና በአፍሪካ ወጣቶች ጉልበት እንዲጠቀሙ እናበረታታለን ሲሉም ያስረዳሉ። ሚኒስትሮቹ በመጨረሻም የአፍሪካ ሀገሮች በግብርና መስኩ ይበልጥ መዋለ ንዋይ እንዲመድቡ ጥሪያቸውን በድጋሚ አቅርበዋል። እንደ አውሮፓውን ዘመን አቆጣጠር ከ1985 ዓ ም በፊት ሰባ ከመቶ ለሚደርሱ የአፍሪካ ወጣቶች ሥራ ፈጥሮ የነበረው የግብርና ዘርፉ ነው። በአሁኑ ጊዜ ግን የመንግሥት ድጋፍ ስለሌለው ብዙ ወጣቶችን መሳብ አልቻለም። Thank you. Sham የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። ተከታዩ ደግሞ ወደ ኮንጎ ዴሞክራሲያዊ ሪፐብሊክ ይወስደናል። በጎማ ከተማ ወጣቶች የያዙትን እንቅስቃሴ ይመለከታል። ቆንጅታ የት አቀርበዋለች። ማሊያዊው ተወዳጅ ድምፃዊ ሀቢብ ኮይቴ መድረኩ ላይ ሲወጣ ታዳሚው እብድ አለ። አጃቢው ጢስ ይተኮስ ይትጎለጎል ጀመር። ሰው ብድግ እያለ ኮንጋ ሊደንስ ሰልፉን ያዘ። በሺዎች የተቆጠሩ ደግሞ አባራሩ ላይ ቁጭ ብለው ወይም ከፊሉ ቆመው ይበላሉ፣ ይጠጣሉ፣ ይወዛወዛሉ። የሙዚቃው ፌስቲቫል በአፍሪካ ዙሪያ ለዘመናት የተለመደ ነው። ሁከት በጠበሳትና ስትደማ በኖረችው ጎማ ግን ጭፋሮን ብዙዎች ካሰቡት እንኳን ዘመናት አልፈዋል። ስለምን፣ ለዓመታት ጎማ ማለት ቀውስ ማለት ሆኗልና ከሩዋንዳው የብሔረሰብ ፍጅት ወዲህ ስደተኛ ከተማዋን ሰፍሮባታል። ይባስ ብሎ በ2002 እሳተ ጎሞራ ፈንድቶ ከተማይቱን በከፊል ፍሙ ስር ቀበራት። በቅርብ ዓመታት ኤም 23 ን ጨምሮ አማጺ ቡድኖች እየተፈራረቁ ሲቆጣጠሯት ቆይተዋል። ኤም 23 ከሁለት ዓመታት በፊት ነው ጎማን የለቀቀው። የጎማ ታሪክ ይህን የምሰል እንጂ ታዲያ አንድ የወጣቶች ስብስብ ከተማችን ከዚህ የተለየ ታሪክ ሊኖራት የምትችል ነች እኮ ብሎ ይነሳል። ሙዚቃ ሙዚቃ ሙዚቃ የሚል ሀሳብ መጣላቸው ወጣቶች። ባለፈው ሳምንት መጨረሻ የተካሄደው አማኒ የሙዚቃ ፌስቲቫል የአፍሪካን ታላላቅ ሙዚቀኞች መሳብ ጀምሯል። ቪያኔ ቢሲሚዋ የወጣቶች ማህበሩ አደራጆች ከሆኑት አንዱ ነው። ከተማችን ቀስ በቀስ እየተረጋጋች እንድትሄድና ገጽታዋን እንዲቀየር ፈለገን ነው ብሏል። We go through war and the war was really negatively impacted the promotion of culture. ጦርነት ውስጥ ስለ ኖርን ባህላችንን እንዳናዳብር ሲያሰነካክለን ቆይቷል። ስለዚህ ያሰብነው ነገር ምንድን ነው አለ ወጣቱ። ሰዎች ስለዚች ከተማ ያላቸውን አስተያየት እንዴት ነው መቀየር የምንችለው ብለን ማሰላሰል ጀመርን። ምክንያቱም ኮንጎን በተመለከተ የሚቀርቡ ሪፖርቶች በሙሉ ወደዚያች ሀገር ድርሽ እንዳትሉ፣ ሰው እየተገደለ ነው፣ ምንም ተስፋ የላትም የሚሉ ናቸውና ታዲያ ሀገሪቱ በጦርነት ስሟ ቢጠራም በሙዚቃዋም ዝነኛ ነች። ብዙዎች ድምፃውያኗም ስለ ጦርነቱ ያንጎራጉራሉ። ይህን ማድረጉ ህዝቡ ብሶቱን፣ ሀዘኑን እንዲተነፍስ ያግዛል ይላል ቢሲሟ። ሙዚቃ በኮንጎ ትልቅ ሀይል ነው ያለው አለ ቢሲሞዋ ሰዎች ሲደክማቸው ወጥተው ይደንሳሉ ሲናደዱም ብስጭት ሲሉም ይደንሳሉ ወይም ደግሞ ስለ ተናደዱበት ነገር ይዘፍናሉ ለመተንፈስ አንዳንድ የጎማ ነዋሪዎችም ኦ ዛሬማ ተመስገን ነው የሚባለው። ሁኔታው ትንሽ ሻል ብሎታል እኮ እያሉ ነው ጎማ። ጎማ አሻንዴ ሴንዞን ዴፔ ኤም 23 ከሄደልን ወዲያ ጎማ በጣም ተሻሽላለች ሲሉ አንድ የከተማዋ ነዋሪ ሲናገሩ ነው የተሰሙት። ሰው ሰላም ናፍቆታል አሉ። አንዱ ሌላ የጎማ ነዋሪ ደግሞ እንዲህ ያለ ፌስቲቫል እዚህ ከተማ አይተናናውቅም ጎማ እየተረጋጋች ለመምጣቷ ምልክት ነው ሲሉን የተሰሙት። የሙዚቃ ድግሱን ማሰናዳቱ ታዲያ ቀላል አልነበረም። የዛሬ ሁለት ዓመት ያደረጉት የመጀመሪያ ሙከራቸው ከተማዋን ኮረብታው ላይ የሚሽለኮለኩት የኤም 23 ተዋጊዎች ከበቧትና ተሰረዘ። በአመቱ የተደረገው ዝግጅት ግን በጣም የተዋጣለት ነበር። ወደ 25 ሺህ ሰው ተገኝቶላቸዋል። የሙዚቃው በዓል ለነዋሪዎቹ ከጦርነቱ ቁስል ማገገሚያ ሆኖ እያገለገለ መሆኑን ቢሲሞዋ ይናገራል። ሕዝቡ በጣም ነው የተሰቃየው። ብስጭት፣ ንዴት አለበት። ኤም ሀያ ሶስቶችን በታገልንበት በዚህ ልዩ አመት ብዙ ነገር እያየን ነው። የመጀመሪያው ምዕራፍ የመተንፈስ እድል ማግኘታችን ነው ብሏል። ጎማ ባለፈው ወር ሁከቱ አገርሽቶባት ነበር። በሀገሪቱ የምርጫ ህግ ለውጥ መደረጉን ተቃውሞ በወጡ ሰልፈኞች ላይ ፖሊስ ተኩስ ከፈተባቸውና ይህን መሰል ውጥረት ከስር ስላለ ጎማ ደህና እየሆነች ነው ብሎ አፍ አውጥቶ በሙሉ ልብ ለመናገር ያዳግታል ይላል ቢሲሟ። ግን አለከተል አድርጎ ሰላም አንድ ቀን ዱብ የሚል ነገር ሳይሆን ሂደት ነው። የኋላ ኋላ እንዲህ ያሉ ዝግጅቶች ህዝቡ ስላሳለፈው ደግሞም ስለ መጪው እንዲነጋገር መኮርኮሯቸው አይቀርም ብሎ ተስፋ ያደርጋል ቤሲሟ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው አድማጮቻችን ባለፈው ሳምንት ወደ ጀመርነው ውይይት ይሆናል የምናልፈው ጎጃም ዱር ቤቴ ኗሪዋ ከጓደኞቿ ጋር ተደራጅታ በሴቶች ያልተለመደውን የከብት ማድለብ ስራ ላይ የተሰማራችው ወጣት የእናት ፋንታ ይግዛው ጋር ያደረግነው ዘለግ ያለ ቆይታ ባለፈው መስታወት ቀርቧል ቀሪውን ክፍል ለምሽቱ ይዘናል የእናት ፋንታን አመስግናችሁ አድንቃችሁ አስተያየት የላካችሁልን ባለፉት ጥቂት ቀናት ስናሰማ ነበር እናንተንም እናመሰግናለን በዩናይትድ ስቴትስ የዓለም አቀፍ ልማት ተራዶ ድርጅት ዩኤስኤ አይዲ እገዛ አማካይነት የንግድ አመራር ስልጠና የወሰዱና ሰሞኑን በአዲስ አበባ ሂልተን ሆቴል ተሰባስበው የነበሩ ኢትዮጵያውያን ሴቶች መካከል አንዷ ናት የእናት ፋንታ አካባቢዋ ደቡብ አቸፈር ነው ዱር ቤቴ አካባቢ ማለት ነው በቃኝ ብላ መቀመጥ እንደማቶ ዲልቁንም በተቻላት መጠን ሌሎች ስራዎች ላይ ተሰማርታ መሻሻል እንደምትፈልግ ነው የምታወሳው። ይች ወጣት የእናት ፋንታን ወደ ውጭ፣ ወደ አረብ ሀገር ሄጄ ለስራ የሚል ሀሳብ መጥቶብሽ ያውቅ የሆነ ወይ ብያት ነበር። እንኳን የአረብ ሀገር የእናንተን ሀገር ዲቪም አልሞላሁም ብላለች። እንስማ። ይህ እንኳ የዚህ አይነት አስተሳሰብ ብዙም የለኝም። ሀገሬ ላይ የነጋዴ ልጅ ነኝ። ለመጀመሪያውም ቤተሰቦች ነጋዴዎች ናቸው። ትንሽም ነገር ሆነ ትልቅም ነገር ነው ሆነ ሰርቶ መኖር ነው የተማርኩት። እንደዚህ አይነት ነገር ማድረግ እኔ ሀሳብም የለኝም። ልትሄድ የነበረችው ወንድሜ ልጅ ራሱ አስቀርቻለሁ። ምን አሁን አደለም እንዲሁም ገና ዘጠነኛ ክፍል ተማሪው ሁ ዘጠና አምስት ዘጠና አራት አካባቢ ያስቀረዋት ወንድሜ ልጅ ሁጓለች አሁን እዚህ ሀገር ውስጥ ያለች። አትሄጂም ወደ አረብ ሀገር ፕሮሰስ ጨርሻ። አዎ ትሰማላችሁ ግን ምን ምን ነገር እንደሚደርስ አሁ በሚዲያ አሁን አሁን ነው። በፊት ዝም ብሎ መሄድ ነበረ፣ አረብ ሀገር መሄድ። እኔ ዛኔ ተነስታ ፓስፖርት አውጥታ ምናምን ስታሳየኝ፣ እንዴት በቃ ሰው ሀገር ሄደሽ እንደዚህ ራስን ደብቆ ወጦ ከመስራት እዚህ ሀገር ውስጥ ለናሰሪ ምናምን ብያት። አሁን ባህር ዳር ነው የምትኖር ሲ ወንድሜ፣ ጥሩ ደረጃ ላይ ያለች። አሁን ራሱ ታነሳዋለች ሷ። አሁን አሁን ግን ከሁለት ሺህ ጀምሮ፣ አሁን በቅርቡ በሚዲያ ይታያል። ይሄ ችግሩ የሚደርሰው ችግር ምን አይነት ፈተና እንደዚህ እንደዚህ እንደሚደርስባቸው ይታያል። በሚዲያ ብዙ ነገር ነው የሚደርስበት። ወደዚህ የመሄድ ዓላማ የለኝም አሁ አዎ፣ የለኝም በታሪክ እንደዚህ አይነት ወደ አይደለም ወደዛ ዲቪ እንኳን ሞልቼ አላውቅም። ወደ አሜሪካ ልድሚል ሀሳብ የለኝም። ያው አገሬ ላይ ነው ሰርቼ መኖር የምፈልገው። ከእናንተ አካባቢ ይሄዳሉ? ወደ ወደ አረብ ሀገር ይሄዳሉ? ወደ አረብ ሀገር አዎ። ህብረተሰቡ ምን አመለካከት አለው በዚህ ላይ? የሚደርስባቸው ጉዳት አሁን አሁን ትምህርት እየተሰጠ ስለሆነ በቅርቡ አሁን ሚዲያውም ቴሌቪዥንም ሬዲዮውም እንደዚሁ ሰው በቃ እንደዚህ የተመለሱ የሚደርሰውን ችግር በሰፊው ስለሚታይ አሁን አሁን ወደዚያ የመሄድ ፍላጎቱ የለም። አሁንም ደግሞ የስራ እድል እየተፈጠረ ነው። አሁን ወጣቱ እየተደራጀ የሚሰራው ነገር መንግስት እያመቻችለት ነው። ያው ቢሮክራሲው ብዙም ለወጣቶቹ የሚመች ባይሆንም የሚያሟሉት ነገር እንደዚህ ተስፋ የሚያስቆርጥ ነገር ቢኖርም እዚህ የመደራጀት ነገሩ እዚህ የመስራት ነገሩ እየተለመደ ነው። አሁን አሁን ስለዚህ የመሄድ ፍላጎት የለም። አዎ አሁን አዎ፣ ከሚደርሰው ችግር አንጻር ሰው እየተገነዘበው ነው። አሁን ዘግዘውም አሁን ተዘግቷል ይመስለኛል፣ በመንግስትም ወደዛ የመሄድ ነገር። የእናት ፋንታ እንግዲህ ጨዋታችን እየጣመኝ ስለ ስራሽና ስለ ኑሮሽ ብዙ አውርተናል። አንቺ እንግዲህ ያለሽው ደቡብ አቸፈረ የምትባል ወረዳ፣ እኔ እንኳን አልዋሽሽም የመጀመሪያ ጊዜ ነው ይሄንን ስም ስሰማ። አንቺ እዛ በከብት ማድለብ ስራ ላይ ተዳዳሪ ወጣት ነሽ። የልጆች እናት ነሽ። እንግዲህ ኢትዮጵያውያን በየሀገሩ አሉ። ይህንን ውይይት የሚሰሙ ሴቶችም ወንዶችም በእድሜ ከአንቺ ትልቅም የአንቺ ኩዮችም ስለ አንቺ እና አብረዎች ስለሚሰሩት ልጆች ምን እንዲያውቁ ትፈልግ ያለሽ እነዚህን ሰዎች ታሳቢ አድርጊና የሚያዳምጡሽን ምንድን ነው እንዲያውቁ የምትፈልጊው? እኔ አሁን ሌሎች እኩያ ሴቶችም ታናሾችም ታላቆችም እንዲያውቁ የምፈልግ ነገር አሁን ሰው ሴት በመሆናችን ብቻ በቃ ከወንድ እጅ አይተን መኖር እንደሌለብን በራሳችን ተንቀሳቅሰን እኛ እንችለው የምንለው ነገር ስራ እንደሌለ ሴቶች ከማን ከወንዶችም በላይ እኛ ካመንበት ውስጣችንን ለመስራት ከተነክሳን እና መስራት እንዳለብን ካመንበት የመስራት አቅም አለን። አሁን ከብትን የሚያክል ነገር ሴት አይችልም ተብሎ ነው የሚገመት እና ይህንን ነገር በቃ የማይቻል ነገር የለም። ሴቶችም ከወንዶች እኩልን፣ እንደውም ከወንዶች የተሻለ ጥሩ በቃ ጉጉትና ፍላጎት የመፈጸም ፍላጎት ስላለን ያው መስራት እንችላለን። በቃ ሰው ሴት በምትፈልገው የስራ ዘርፍና በምትፈልገው ጊዜ መስራት ትችላለች፣ ብትሰራም ደግሞ ውጤታማ ትሆናለች እዬ ነው የምናገራቸው እንጂ ወደኋላ ሴት ነኝ ብላችሁ ወደኋላ እንዳትሉ። የማይቻል ነገር የለም። ሴት በጾታ ብቻ እኛ ሴት ስለሆነ የማንችለው ስራ የለም የሚባል ነገር የለም። እኔ በራሴ በምንሰራውም ስራ የማይቻል ነገር የለም ነው ማ ጤናሽን ትከታተያለሽ፣ የጤና ባለሙያም ስለሆኖች ትከታተያለሽ። አለም ጤና የጤና ትምህርትም እዚህ ተሰጥቶኛል። ያው ጤና ባለሙያም ስለሆንኩኝ እከታተላለሁ ጤናዬን፣ ጤንነት እጠብቃለሁ። የሴቶች ሕክምና ለሴቶች የሚያስፈልገው አይነት ሕክምና አገልግሎት አለ። በአካባቢያችሁ የማህፀን ሐኪም የሴቶች ሐኪም ወረዳ ላይ የለ፣ ባህርዳር ስለዚህ ባህር ዳር በምትሄጅበት ጊዜ ይሄ በየጊዜው የሚያስፈልገውን እንግዲህ አንቺ የጤና ባለሙያ ስለሆንሽ ነው። የማህፀን ህክምና ፓፕስሜር የሚባለውን የማድረግ እድል አለ በሆስፒታል ደረጃ። አይ አሁን እኛ ያው የተለመደው ከአቅምም አንጻር ስንታመም ወይም ነፍሰ ጡር ስንሆን ብቻ ነው ወደ ህክምና ሄደን እስካሁን እየታከምኩ ያለው እኔም ቢሆን የመጀመሪያ ልጄን ነው። ገና አራት ዓመቷ። እሷን ስወልድ ሙሉ ምርመራ አድርጌያለሁ። ከዛ ውጭ እሷን ከምጨርስ ልወልድ እስክጨርስ ድረስ ሆስፒታል ነው ስከታተል ነበር እየተመላለስኩ በአርዳ እዛ ነው እንጂ አሁን እንደዚህ ዝም ብለን ማህፀናችን እንደምንለው እንደምንማረው በሳይንሱ ከተማደግ ጥንቱኑ ብዙም የሰፋ አይደለም። ልምድ የለም። ስለዚህ የሴቶች ለምሳሌ አንዳንዱ ነገር እንደምታቂው መከላከልም የሚቻሉ የብዙ አይነት ህመሞች አሉ እና እነሱ እነሱ ለምሳሌ ጡት ሴት ልጅ ጡት ካንሰር ጡትን ሴት ሴት ልጅ ራሷም በራሷም ጡቷን በመዳበስ የሁኔታው ለውጥ ካለው የጡትሽ ሁኔታ ለውጥ ካለው ቼክ ማድረግ ትችላለች። ከዛ በኋላ እንደ ትንሽ ጎርበጥ ያለ ነገር ካለ ወደ ሐኪም ለመሄድ እድል ይሰጣል። የመሳሰለው ለምሳሌ ደግሞ የማህፀንም ቢሆን በየጊዜው እድል በተገኘ ጊዜ ምርመራ ሲደረግ አንድ ነገር እንኳን ተፈጥሮ ከሆነ የመከላከል እድል ያስገኛል። ያ ምን ያህል ይታወቃል? በእናንተ አካባቢ ሕክምና ውስጥ ላይ ምን አይነት እድል አለ? በወረዳችሁ ደረጃ ምን አይነት የሕክምና አገልግሎት ነው የሚገኘው? አሁን እዚህ እኔ ባለሁበት ወረዳ የዚህ አይነት ግንዛቤው ምንም የጤና ሰራተኛ ነኝ እንዳልኩሽ፣ ሰፋ በሚለው ፕሪቬንሽን ላይ ነው የተማርኩት አሁን የበፊት የወሰድኩት ትምህርትም ይሄን ቸክ ማድረግ ያለብን እንዴት መጡታችንን እንደዚህም ቸክ ማድረግ ያለብንን አሁን ከተሰጠው ስልጠና ነው የተማርኩት። አው ተምረናል፣ ይሄንን እንዴት ቸክ ማድረግ እንዳለብን ጡታችንን፣ እንደዚህ መከላከል ያለብንን ነገር በራሳችን በቤታችን አይተን ወደ ህክምና እንዴት መሄድ እንዳለብን አሁን ተምረውን አስተምረውናል። ላሉት ጓደኞችም እንደመጣሁ ያው ሞጁል አለን የሚሰጠን ሞጁል ከመጣም በኋላ እነግራቸዋለሁ የተማርኩ የእኔን ነው ለጓደኞች ብቻ ሳይሆን ለማገኛቸውም ሰዎች እንዲህ እንዲህ አይነት ስልጠና ይሰጠኛል። እየተመላለስኩ እንዲህ እየሰለጠንኩ ነው እና እንዲህ እንዲህ የሚለውን ነገር የማገኘውን ነገር የሰው የማካፈል ልምዶ አለኝ። ግን አሁን እንዳጠቃላይ እዚህ እኛ ወረዳ ላይ ያለው ነገር እንዲህ አይነት ነገር የለም። የሕክምናም ያው ጤና ጣቢያ ነው ያለ። ሆስፒታል ገና እየተገነባ ነው ያለ። ይሄንን ቀድሞ የመከላከል ይሄን የመመርመር አይነት ምን በቃ የለም። ምንምነሳቢውም የለም። ሕክምናውም ሊኖር ቢችል ስልሳ ኪሎ ሜትር ነው ባህር ዳር የክልል ከተማችን ምናልባት ችግሩ ከተፈጠረ ዛ ሂዶ የመታከም አይነት ነገር ነው እንጂ ቀድሞ የማወቅ ነገር የለም የለም። ስለዚህ አንቺ በዚህ በስልጠናው ተካቶ የሚሰጣችሁን ወስደሽ በስርሽ ላሉትና ለሌሎችም ሴቶች ታካፊ ያለሽ? አዎ፣ አዎ። እንደው የጤና ባለሙያ ወይም አቅሙ ያለው ሰው ይሄንን ውይይት የሚያዳምጥ እንዴት አድርጌ የሆነ አሁን እችን ልጅ መርዳት የምችለው እነዚህን ሴቶች ማገዝ የምችለው የሚል ነገር ቢያሰላስል፣ በምንድን ነው መታገዝ ያለባችሁ መታገዝ ያለባችሁ ልጆች ናችሁ እናንተ በምንድን ነው መታገዝ ያለባችሁ? አሁን ምናልባት እኛን ሊያጠናክረንና ለወደፊት የእኛን ራእይ ማየት የሚፈልግ ሰው ካለ ምናልባት አሁን እኛ በወለድ ነው ብር እንኳ ተበድረን እየሰራን ያለን አስራ ስምንት ፐርሰንት ወለድ እየታሰበብን ማለት ነው። ከማን ነው የተበደራችሁት? ካውቁተ ከአማራ ቁጠባና ተቋም አበዳሪ ድርጅት ማለት ነው። አስራ ስምንት ፐርሰንት ነው ወለዱ። ፐርሰንት ምናልባት እኛ ሰርተን እንኳ የተወሰነ ነገር ያ አስራ ስምንት ፐርሰንት ለእኛ እንኳ ገቢ ቢሆን እኛን ሊያሳድገን አቅማችን ሊያጎለብተን ይችል ይሆናል። እኛ ሰው ገንዘብ ዝም ብሎ ስጦታ እንዲሰጠን የሆነ ነገር እንዲያደርግልን ሳይሆን ቢያንስ ከወለድ ነፃ እንኳ አበድሮን ብር ሰጦን ሊያበረታታን ቢችል ወለድ የሌለው እየሰራን የራሱን የሆነ ገንዘብ ልንመልስለት የምንችል አበዳሪ ድርጅት ብናገኝ ደስ ይለናል። ለሴቶች የሚያበድሩ ተቋማት ይኖሩ ይሆን? ይህንን እኔ ጠይቄ ነበር እንደዚሁ ከሚያሰለጥኑን ሰዎች ስልክ ወስጄ ከወለድ ነፃ የሚያበድሩን ተቋም ካለ እንዲያፈላልጉልን ጠይቄ ነበር። እንደዚህ አይነት ተቋም እኛ ልናገናኝ አንችልም ብሎ ነው ምላሽ የሰጠኝ። ደውዬ ነበር ስልክ ሰጠዎች። በሚዲያ ስለ እኛ ስለ ሴቶች፣ ስለ ኢትዮጵያ ሴቶች ይሄ መነገር አለበት የምትዩ አንቺንና መሰሎችሽን ለመድረስ እኔ አሁን እኔ ሴቶች ምናልባት አሁን በቃ ከቤት ወጠው ከዚህ በፊት እናቶቻችን አያቶቻችን ጫና ይደርስባቸው ነበር። ወጠው መናገር አይችሉም ነበር፣ ወጠው መስራት አይችሉም ነበር። በቃ ለሴቶች ድጋፍ ልዩ ድጋፍ ተደርጎ ሴቶች በተለይ ደግሞ ግብርናው ላይ እንደዚህ አይቻል የሚባል አይነት ስራ ላይ እኔ አሁን እንስሳት ላይ በቀጣይ እንስሳት ላይ መስራት ነው የምፈልግ። በቃ እና እንስሳት ላይም መስራት እንደሚችሉ ሌላው ግብርና ላይም መስራት እንደሚችሉ ትኩረት ተሰጦት ሴቶች ቢደገፉና ከቤት እየወጡ እንደዚህ አንዳንድ ስልጠናዎችን ይሆን ተምር ያለው ያው በእኛ ሀገር ባለው የትምህርት ደረጃ ተምር ያለው አውቃለሁ ምል ሰው ነኝ። ጤናም እንኳ ተምሬ ስለ ጤና እንዴት አይነት ነገር ሴቶች በቃ እኔ እንኳ የተማርኩ ስለ ጤና ትምህርት ተሰጥቶኛል ብዬ ማስብ ሰው ቅድመ የካንሰር ምርመራ እንዴት ብሎ መውሰድ እንዳለብን አላውቅም ኔ ራሱ። ከእኔ ደግሞ በጣም በቃ ከእኔ የባሱ ሴቶች ሊኖሩ ስለሚችሉ ማንኛውም ይሄ ስልጠና አሁን ይሄ ተራዶ ድርጅት እዚህ ነው ካለውበት ወረዳም ሌላው ዙሪያ የካለው ወረዳም ይሄን ስልጠና ለብዙ ሴቶች ቢሰጥና ሴቶች ቢቀየሩ ትኩረት ተሰጦት ሴቶች እንዲቀየሩ ቢደረግ ደስ ይለኛል። እዚህ ላይ ቢሰራ ሴቶች ላይ ጤና ላይም እዚህ ግብርና ላይም መስራት እንደሚችሉ ከቤት መውጣት እንደሚችሉ ሰፋ ያለ ትምህርት ቢሰጥ ደስ ይለኛል። ሚዲያ ላይም ቢተላለ መረጃ ቢደርሳችሁ ወቅታዊ መረጃውን ከኢንተርኔት ጋርም አሁን እንደዚህ ኢንተርኔት ጋርም የሞባይል አገልግሎታ ሞባይል ይዞ ሞባይሉን መክፈት መዝጋት መነጋገር ቃል መለዋወጥ ብቻ እንጂ ሌላ ነገር መጥቀም አይችልም። ሴቱ ብዙ ሰው አይችልም። የኢንፎርሜሽን እጥረት አለበት ሴቱ። ሌላው ንግድ ላይ የተሰማራ ሴትን ቢሆን ማለት ነው። ይሄ ይሄ ስልጠና በሚዲያም እንደዚህ ባጫጭር ስልጠናም ለሴቶች በበለጠ ቢሰጥ ደስ ይለኛል መረጃ ላይ። እሺ፣ በጣም አመሰግንሻለሁ። መልካም እድል። እኔም በጣም ነው አመሰግን እግዚአብሔር ይስጥልኝ። Pagum Jesus, Apeyta Nazore, Abre I'm just

ግሩም ዜማን የመረጥክላት ለጎጃም ዱር ቤት የዋወጥ የእናት ፋንታ ሙዚቃ እኔ አልፈልግም ብላይ ነበረ። ልጋብዝሽ ብያ ግን የጎጃም ልጅ ነሽ መባል ምንም ግብዣዋን ትቀበል። ተመስገን ገብረ እግዚአብሔር ነው እዚህ ሙዚቃውን። ባለፈው ሳምንት ዋሽንግተን ዲሲ ውስጥ በጣም የተዋጣለት ሀዋር ቲያትር ላይ አቅርበው ነበር። ጥሩ ዝግጅት ነበረ። ግሩም ድምጽ አለው፣ ግሩም ድምጽ አለው። የሚያድግ ወጣት ልጅ ነው። ወደፊት ደግሞ ምናልባት ይዘኑ ብቅንል ይሆናል። በዚህ ዝግጅታችን ጥሩ ሀሳብ ነው። አሁን ወደ ስቱዲዮ እንግዳችን እንለፍ። ዶክተር መስፍን ብዙ ነው። ባለፈው ሳምንት ሰምታችኋቸዋል። በጆርጂያ አትላንታ ከተማ በሚገኘው ክላርክ ዩኒቨርሲቲ የምጣኔ ሀብት መምህር ናቸው። የ የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ በመሰረቱት ከአፍሪካ ሀገሮች በጠቅላላ ተመርጠው የተውጣጡ ወጣቶችን ወደ አሜሪካ ጠርተው ስልጠና የሚያሰጡበት በእንግሊዝኛው ያሊ ያንግ አፍሪካን ሊደርሺፕ ኢኒሽቲቭ የተባለው መርሃ ግብር አምና ለሶስተኛ ጊዜ መካሄዱ ይታወሳል። ባለፈው የአውሮፓውያን ዘመን ነው እንግዲህ ወደዚህ የመጡትን ወጣቶች ተቀብለው ካሰለጠኑ ሀያ የአሜሪካ ዩኒቨርሲቲዎች አንዱ በሆነው በአትላንታው ክላርክ ዩኒቨርሲቲ ለወጣቶቹ የተዘጋጀውን የስልጠና መርሃ ግብር አሰናድተው ተቀብሎ ማስተናገዱን ኃላፊነት ይዘው እንዲያውም አስተምረው የሸኙ መምህር ናቸው። ወደ ውይይታችን እናልፋለን። እስኪ ስለሚያመለክቱ አሁን ወደፊት ስለሚያመለክቱ ልጆች እንነጋገርና በትምህርት ጎበዝ ብቻ መሆን አይደለም፣ እንዲያውም በትልቅ ግሬድም መያዝም አይደለም። የሚያስመርጠው ምን ምን እንድናቸው እንዲያው ለየት ያሉ መስፈርቶች ያሉት በተለይ በንግድ በማህበረሰብ አመራር እና ደግሞ በመንግስትና ሕዝብ አስተዳደር እንዴት ነው የሚመረጡት ይሄ ፕሮግራም እንግዲህ እንዳልኩት ቀደም አድርጌ በጣም የተለየ ነው። ያ የአካዳሚክም ሬከርድ ያስፈልጋል። ዩኒቨርሲቲ ሂደው የጨረሱ መሆን አለባቸው። ማንበብ፣ መጻፍ፣ ማውራት፣ ዲስኩር፣ ኮሚኒኬሽን እና አነጋገር፣ ሰው ጋ ወጥተው መናገር መቻል እንዳለባቸው እና ብዙ ብዙ የሆኑ እነሱ መለኪያዎች አሉ። ከዛ በኋላ ዋናው ግን እያንዳንዱ አፕሊካንት ሚጠይ አመልካቹ ምን ምን፣ ከዚያ በላይ ምን ምን አርግሃል፣ ምን አርገሻል ነው ጥያቄው። ምንድን ነው ያረግሽው የተለየ ነገር? ምን አድርገሃል፣ ምን አድርገሻል? የራሳቸውን ኑሮ ለመለወጥ ሊሆን ይችላል፣ የማህበረሰባቸውን፣ ወይ ደግሞ አሰራሮችን፣ በተለይ የንግድ አሰራሮችን፣ የመንግስት አሰራሮች፣ የራስ የራስም ቢሆን ህብረተሰቡን የማይረዳ ነገር የለም። ላይክ ስቲቭ ጃብስ ኢን ዲስ ካንትሪ አይፎን ራይት፣ እንደሱ እና በቢዝነስም ቢሆን ራስንም ቢጠቅም መጥቀም ይችላል። ኦብቪየስሊ ግን ምንድን ነው ለራስም ሆነ ለአገርም ሆነ ለቤተሰብም የሆነ ነገር ያደረጋችሁት ወደፊት የህዝቡን ኑሮ የሚያሻሽል ነገር ምን አድርጋችኋል ነው በቢዝነስም ሆነ በህብረተሰብም ሆነ ለመንግስት ለመንግስትም አስተዳደር የተሰራ ምንድን ነው። እና በጣም የተለየ የሆነ ነገር ተጨባጭ ነገር ማቅረብ አለባቸው። ልክ ነው ስናወራ ነበር። እንዲያውም እንዲህ አረጋለሁ አይደለም፣ ይቅርታ አርግልኝና፣ እንዲህ እንዲህ አረጋለሁ አይደለም፣ ፕሮፖዛል አይደለም። ምን አድርገሃል፣ ት ማየት የምችለው ተጨባጭ ነገር። እርስዎ በግሎ ምን አይነት በዚህ ውስጥ በመሳተፎ ምን ይሰማዎታል? በጣም በጣም ደስ ነው የሚለኝ። ከመጀመሪያው ጀምሬ እዚያ ትምህርት ቤትም እንሸት ያረኩት ራሴ ነኝ። ይህንን ሀሳቡን ያመነጨሁት ሀሳቡን ያመነጨሁት ትምህርት ቤቱን በጣም ሰፖርት አረገኝ። እንግዲህ አንድ ሀያ ሰላሳ አመት ሆኖኛል። በአፍሪካ ስሰራ በያገሩ ሾርት ተርምም፣ ሎንግ ተርም በጣም ሰርቻለሁ፣ እና በጣም ይሄ መደረግ አለበት፣ እነዚህን ወጣቶችን ይጠቅማል ብዬ ካመንኩት ፕሮግራም እንግዲህ እንደ ላስት ትዌንቲ ተርቲ ይርስ አንዱ ይሄ ነው። አፍሪካን ከቆየችበት የጦርነት የኢኮኖሚ ዝግመት አውጥቶ ወደ አደገች አህጉር ያሸጋግራታል ተብሎ የሚታመነው በአግባቡ ከሰለጠነና በአግባቡ ስራ ላይ ከዋለ ይሄ ወጣት ትውልድ ነው ለዚህ ለውጥ እንግዲህ ተስፋ የተጣለበት ብዙዎች የሕዝብ ብዛትን በጎ ያልሆነ ገጽታ ይሰጡታል። ግን ደግሞ በጎም ገጽታ አለው። የምጣኔ ሀብት አቅም ነው፣ ወደፊት ይገፋል በአግባቡ ከሰለጠነና በአግባቡ ጥቅም ላይ ከዋለና። እርስዎ እንዲያው ከአፍሪካ የሚመጡትንም ወጣቶች እንደዚህ ሲመለከቱ እንዴት ምን አይነት ስሜት አደረቦት? ይሄ ትውልድ እንዴት ነው? እንግዲህ እንዳልኩት አንድ ሰላሳ አመት ሆኖኛል ከአፍሪካ ሳሰለጥን ተማሪ እያመጣው እዚያም እየሄድኩኝ ዩኒቨርሲቲ ውስጥ ሌክቸረር ሁኜ ሰርቻለሁ። በየቦታው ዛምቢያ፣ ኬንያ እና ከዚህ ተማሪም እያመጣው እዚህ በስቴት ዲፓርትመንት እየመጡ ያሰለጠንኳቸው ያስተማርኳቸው አሉ። ግን እነሱ ብዙዎቹ አልተመለሱም። ይሄ ነው እኔ ከአንዱ ሪሊ ቅር ከሚለኝ ነገር። እኔ ብቻ አይደለም እንደኔ ያለው በጣም ብዙ ሰው አለ፣ እንደዚህ የሚለፋ ተመልሰው ይሄዳሉ እያለ ግን እንደ እኔ ው መጥቼ ለትምህርት መጥቼ አልተመለስኩም። ስለዚህ ይሄ ያንግስተሩም እየመጣ አይሄድም። ይሄ ፕሮግራም ለአጭር ጊዜ ነው የሚመጡት። የሚሄዱበት ምክንያት አለ፣ የሚወስዳቸው ምክንያት አለ እና መቼም በጣም ጥሩ ፕሮግራም ነው ብዬ ነው የማስበው። ሲቀረጽ ይሄ ታስቦ ነው የተሰራው ማለት ነው። አዎ፣ አዎ። እና እንግዲህ ጥያቄው ለስንት ጊዜ ነው ይሄ የሚሆነው? ስንት ሰው ሲደርሳል? በጣም ትንሽ ነው ይሄ። ለዚህ ለቢሊየን ፒፕል ምን ምንድናት ይች ብሎ ይህንን መናቅ ይቻላል፣ ግን እኔ አንድ ሰው እንኳ አሰልጥነን ከተመለሰ ጥሩ ነው ባይ ነኝ። ብዙ ሰው ያሰለጥናሉ ደግሞ። በማህበረሰባቸውም ውስጥ ኃላፊነት ያለባቸው ሰዎች ናቸውና እነዚህ ወጣቶች ማህበረሰባቸው ውስጥ በመሄድ የራሳቸውን የእድሜ ኩዮቻቸውን፣ እንዲሁም ሰፊው ማህበረሰብ የሚጠቅሙ ናቸውና ሰፊ ነው የሚሆነው በጣም በጣም በጣም ሰፊ የሆነላቸው ሌሎችን ለማስተማር በእንግሊዝኛ መልቲፕላየር ኢፌክት ይባላል። በአማርኛ ይባዛል ማባዛት ልክ እንደ አማርኛ ቃል እንደ ግስ እርባታ ይረባሉ ማለት ነው። በእንግሊዝኛው እንዴት ሪች ነው መርመልቲፕላየር ኢፌክት ይባላል ጀስት እና እንደሱ ይሆናል። ከሚባሉት መችም ጥሩ ፕሮግራም ነው ባይነኝ ያው ለትንሽ ለስንት ሰው ይደርሳል ነው እና እንግዲህ እንደ ሎንግ ተርም ደግሞ እዚያ የሄዱት ደግሞ አፍሪካ ያሊ የሚባል እየተጀመረ ነው። እዚያው እዚህ መምጣት የለባቸውም ከሚሉት አንዱ እኔ ነኝ። እንደ ሎንግራን በ በያገሩ እንደዚህ ያሊ ፕሮግራም እየተፈጠረ እዛው ማሰልጠን ይቻላል። እነዚህ ያሰልጣኝ ስልጠና መሆን ይችላሉ። ስለዚህ ያልከው ልክ ነው። በጣም እንግዲህ በስተመጨረሻ ብዙ ወጣት አድማጮች አሉን። በኑሯቸው በግል በማህበረሰባቸው ውስጥ የቻሉትን ያህል ሚና ለማበርከት የሚሞክሩ ለእነሱ ይሄ ዝግጅት ምን ያህል ሊጠቅማቸው እንደሚችል ለእነሱ የሚያስተላልፉት መልእክት ካለና ምንስ ማድረግ እንዳለባቸው ይህን በመግለጽ እንግዲህ ውይይታችን በጣም ጥሩ። መቼም እንግዲህ አዳማጮች ወጣቶች ካሉ እድሜያቸው ከሀያ አራት በላይ ከሰላሳ ስድስት በታች የምመክረው እኔ ያሊ አልምና የሆነ ህዶ የመጣ ፓርቲስፓንት ያደረገ ኦልሬዲ እነሱን አይ ወንደም ቱ ጌት ን ተች ውድ አግኝተው ቢያነጋግሯቸው ማግኘት መፈለግ መፈለግና ማግኘት እና ብዙ መማር ይችላሉ። በዚህም ጊዜ ባይሆን በሚቀጥለው ጊዜ ማመልከት ይችላሉ። ለመምጣት እዚህም መምጣት የለባቸውም። ብዙ ሰው ስንት ሰው መምጣት ይችላል እዚህ ልክ ነው። እዛው ብዙ አይነት መማር ይቻላል ከእነሱ ከተመለሱት ምክንያቱም ሲመለሱ፣ ከዚህ የምናሰለጥናቸውም የስቴት ዲፓርትመንትም የሁሉም አላማ ሄደው እዛ ይህንን እንዲያሰራጩ ነው እንጂ ለራሳቸው ብቻ ኮርነር ይዘው ዝም ብለው ሰልፊሽ የሆነ ነገር እንዳያደርጉ፣ ሰልፊሽ የሆነ ሞቲቭ ዲቴክትድ ከሆነ ከእነዚህ ሰዎች ጋር ከመጀመሪያውም አይመረጡም። እና ስለዚህ አገርን፣ ማህበረሰብን፣ ቤተሰብን፣ ራስን ለመርዳት የተነሳ ወጣት ነው የሚመረጠው። እነሱ ናቸው የሚመረጡት። እና ለእኔ ብቻ አይደለም ለሌላም ሰው ማሰብ ያስፈልጋል። እና እንግዲህ እሱ ነው። ከዚያ በተጨማሪ ደግሞ ፕሬዚዳንት ባራክ ኦባማን እና ልዩ ቀዳማዊ እመቤት ባለቤታቸውን ሚሼል ኦባማን ያገኛሉ። በጣም ነው ደስ የሚላቸው። ፕሬዚዳንቱንና ቀዳማዊትን እመቤቷን በሚያገኙ ጊዜ አዳራሹ ይናወጣል። እነሱም ብቻ አይደለም በጣም ታዋቂ ጎበዝ የሕግ አውጪዎችን በዩናይትድ ስቴትስ ፖለቲካ፣ በዩናይትድ ስቴትስ ዩኒቨርሲቲዎች እንደዚሁ የሚያስተምሩ ብዙ የካበተ ልምድ ያላቸውን ደርሶ ያሉ መምህራንን ማግኘት የሚችሉበት አጋጣሚ ነውና ለአንድ ወጣት ይሄ ትልቅ ነገር ነው። ትምህርት ደግሞ እድሜ ልክ አብሮ የሚኖር ትጥቅ ነውና ማመልከታቸው መሳተፋቸው በጣም ወሳኝ ነገር ነው። እርስዎም በጣም እናመሰግናለን ይህንን ስራ በመስራቶት ሁለተኛ ደግሞ እዚህ ስቱዲዮ ድረስ መጥተው ደግሞ ለአድማጮቻችን ይህንን መልእክት ስላሳለፉልን በጣም ነው የምናመሰግናለን። ምን የማመሰግናለሁ እድሉ ስለተሰጠኝ ብኮላተፍም እናንተም ስለረዳችሁኝ፣ በጣም ነው የማመሰግነው። በጣም እናመሰግናለን። አድማጮቻችን ዶክተር መስፍን ብዙነህ በክላርክ ዩኒቨርሲቲ የምጣኔ ሀብት መምህር ናቸው። ለጊዜው ታመሰግናለሁ። እናመሰግናለን። እሺ፣ እግዚአብሔር ይስጥልኝ። አድማጮች የምሽቱ ዝግጅት ወደ መገባደዱ ተቃርቧል። በዝግጅቶቻችን ላይ ያሏችሁን አስተያየቶች ላኩልን። የስልክ ቁጥራችን 202 2059942 የውስጥ መስመር 14 ነው። ያለፏችሁን ዝግጅቶች ቪኦኤ ኒውስ ዳት ካም ስላሽ አምሀሪክ ላይ መከታተል ትችላላችሁ። በፌስቡክ እንዲሁም በትዊተር ቪኦኤ አምሀሪክ ብላችሁ ተከተሉን። ለአራት ሰዓት የሚቀሩን ጥቂት ደቂቃዎች ናቸው። የምሽቱን ዜናዎች ያኔ እናሰማቸዋለን። እስከዛው አንድ ዜማ እንጋብዛችሁ። ኤርትራዊ ሙዚቀኛ በረከት መንግስታ ሚሌና ይላል። Yeah. No. አጠቃላይ ዜና አሰማለሁ። የናይጄሪያ መንግስት ከአማጺው ቡድን ቦኮ ሀራም ጋር በሚፋለምበት ምስራቃዊ ክልል አንዲት ከስምንት ዓመት ዕድሜ ያነሰች ወጣት ራሷን አጠፍታ ሌሎች አምስት ሰዎች ገደለች፣ ሌሎች አስራ ዘጠኝ ደግሞ ቆስለዋል ተብሏል። የሶማሊያው ነውጠኛ ቡድን አልሻባብ ሽብርተኞች በምዕራባውያን የገበያ አዳራሾች ላይ ጥቃት ለማካሄድ ያሳለፉትን ዛቻ የዩናይትድ ስቴትስ ባለስልጣናት በቸልታ እንደማይመለከቱት የአገር ውስጥ ደህንነት ዋና ኃላፊ አስታወቁ። የሆምላንድ ሴኪሪቲ ዋና ኃላፊ ጄ ጆንሰን አልሻባብ ላሰራጨው የቪዲዮ ማስፈራሪያ ዛቻ በሰጡት መልስ ነው ይህን ያሉት። ሊቢያ የሚገኘውን የኢራን አምባሳደር መኖሪያ ቤት በቦምብ የመታ ነው እኛን ይላሉ እስላማዊ መንግስት ነኝ ባዩ አመፀኛ ቡድን አባላት። በሰው ህይወት ላይ የደረሰ ጉዳት ግን እንደሌለ ታውቋል። ባንግላዴሽ ውስጥ አንዲት የባህር መመላለሻ ጀልባ ከአንድ የእቃ መጫኛ መርከብ ጋር ተላትማ ወደ 30 ሰዎች ሞቱ። ከዋና ከተማዋ ዳካ 40 ኪሎ ሜትር ሰሜን ምዕራብ ውስጥ ባለው ፓድማ ባህር ላይ ዛሬ እሁድ በደረሰ በዚህ አደጋ ወደ 50 ሰዎች በአስቸኳይ ጊዜ ሰራተኞች ተርፈዋል። ሌሎችም እየተፈለጉ ናቸው። አዲሱ የዩናይትድ ስቴትስ መከላከያ ሚኒስትር አሽተን ካርተር ዛሬ እሁድ ደቡብ አፍጋኒስታን እየጎበኙ ናቸው። ጉብኝቱ በቀጣዮቹ ሁለት ዓመታት በዩናይትድ ስቴትስ ወታደሮች ከዚያች ሀገር የሚለቁበትን እቅድ ለመገምገም መሆኑ ታውቋል። አድማጮች፣ ጠቅላላ የዜና ማሰማት ፕሮግራማችን በዚሁ አበቃ። ደህና ደሩ። የአሜሪካ ድምፅ ሬዲዮ በ25 ና በ31 ሜትር ባንዶች በአጭር ሞገድ ከምሽቱ 3 ሰዓት ጀምሮ እስከ 4 ሰዓት ድረስ ሲያስተላልፍ የቆየው ዝግጅት በዚሁ ተጠናቋል። ነገ ሰኞ ከምሽቱ በአንድ ሰዓት በቀዳሚው ዝግጅታችን፣ በሶስት ሰዓት ደግሞ በመደበኛው ስርጭት እስከምንገናኝ የምንሰናበታችሁ ፕሮግራሙን ካቀናበረልን ከንጉሱ ታምሬ ጋር ቆንጅታየና ሄኖክ ሰማእግዜር ነን። ሰላም። ደህና ደሩ።